ዋሽንግተን ዲሲንና አካባቢውን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶች የተሰባሰቡ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በዛሬው ዕለት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። በርካታ የፖለቲካና ሲቪክ ድርጅቶች ያስተባበሩት መሆኑ በተገለጠው በዚህ ሰላማዊ ሰልፍ ላይ ቁጥሩ የበዛ ሕዝብ ተሳትፏል። በስፍራው ተገኝቶ የተቃውሞ ሰልፉን የተከታተለው ባልደረባችን አሉላ ከበደን ከዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የተነሳው ሰልፍ ባለ ሶስት ረድፉን ጎዳና ሞልቶ ከፊት ለፊት የኢትዮጵያን ባንዲራ በምታውለበልብ መለስተኛ የጭነት ተሽከርካሪ እየተመራ ነው። በዋሽንግተን ዲሲ ፖሊስና ስርዓት አስከባሪዎች እንደታጀበ ልዩ ልዩ የተቃውሞ መፈክሮችን እያሰማ ወደ ዩናይት ስቴትስ ምክር ቤት ያቀናው አምባገነኖች የልማት አጋር አይደሉም፣ ዩናይትድ ስቴትስ በኢትዮጵያ የህግ ልዕልና መረጋገጥ አለባት፣ የምትሰጠውን እርዳታ ታቁም የሚሉ ስልፈኞቹ ካሰሟቸው መፈክሮች ውስጥ ናቸው። ጎሹ ገብሩ ይባላለሁ። ከፍሎሪዳ ነው የመጣሁት። የመጣሁበት ምክንያት ዛሬ በሀገራችን በሀያ አምስት አመት በህዝባችን እየደርስ ያለ በደል አስከካይ በወገኖቻችን በኦሮሞ ህዝብን በ በጎንደር አካባቢ በዚህ በወልቃየት በቅማንት እያሉ እየለያዩ ዙሳችን አደጋ ላይ ስላደረሱ ያንን ለመቃወም ነው የመጣ። ሙህዲን መሐመድ ይባላሉ። ከዚህ ከዋሽንግተን ዲሲ አካባቢ የመጡ መሆናቸውን የነገሩኝ ሌላው ሰልፈኛ ኢትዮጵያውያን ጠላቶች አይደለንም ይላሉ። ኢትዮጵያ ውስጥ የሚደረጉትን በደሎችን በቃ ለማለት በተጨማሪም ደግሞ የተለያየ ሃይማኖትን፣ የዘርም፣ የተለያየ የፖለቲካ ድርጅቶች አንድ ላይ ቆመን ጠላቶች አይደለንም። እኛ ኢትዮጵያውያን ሁሉም አብረን ኖረናል፣ ወደፊት ምን ኖራለን ብለን የወያኔን ሰራ ለማክሸፍ ብለን የተሰባሰብነው ዋናው አላማውም ይሄ ነው። እንግዲህ በቃ ለማለት ነው። ዮሐንስ ታከለ እባላለሁ ከአሰራራል ኮሚቴ አሰራራንስ፣ ማን ነው ያዘጋጀው? ይሄንን ሰላማዊ ሰልፍ ለምን ነው የተጠራው? በመጀመሪያ ደረጃ እናመሰግናለን። በዋሽንግተን ዲሲ እና አካባቢ የሚገኘው ግብረ ኃይል ለረጅም ጊዜ ሳይቀር ሲሰራ የነበረ ሰፋ ለማድረግ ጥሪ ባደረገው መሰረት በርካታ የኢትዮጵያ ድርጅቶች ከብሄር እስከ ከረጅም ድርጅቶች ከኦርቶዶክስ እስከ ሙስሊም ፕሮቴስታንት ሃይማኖቶች ሁሉም ሃያ አንድ ፖለቲካ ድርጅቶች አጠቃላይ ተባብሰን ይህን ሰልፍ ለማድረግ ከሁለት ርቶች እቅድ ያዘነ ለሰልፍ ምክንያት የሆነን አንደኛ በኢትዮጵያ ውስጥ የሚደረገው አፈና፣ ግድያ ተ ባለፉት ወራት የበሬት መቀላለፍን አስመልክቶ ኦሮሞ ጣቶችን ጭፍጨፋ ሲሉ ደግሞ በአሁኑ ሰዓት በጋምቤላ የሚደረገውን እንዲሁም በጎንደር በቅማንትና በአማራ መካከል ያደረጉትን አሁን ደግሞ አንድ ስድስት መቶ ኪሎ ሜትር ለሱዳን የሚሰጡትን እነዚህና በሃይማኖት አልተገብነት በመቃወም በአራት ዓመት የተካሄደው ግፍና መከራ አሁንም የቀጠለውን ለመቋቋም ከዚህ በፊት ታይቶ በማይታወቅ መንገድ በህብረት በአንድ ሁለት ወሰናል። ያደረገው ምንድነው ይህ አዘጋጅ ኮሚቴ የተስማማበትን ወረቀት ተስማም ተን ያጸደቅነውን የሁሉንም ችግር የሚዳስ ወረቀት በመውሰድ ከአሜሪካ ውጭ ጉዳይ ሚኒስቴር የኢትዮጵያ ተወካይ የአፍሪካ ተወካይ ወጥተው አስረድተን ተቀበሉናል ወረቀቱን። በቀጣዩ ደግሞ ቀጠሮ ይዘን ነው ምንድነው? በጽሁፋችሁ በዋናነት የጠየቃችሁት፣ በዋናነት ኢትዮጵያ ውስጥ የሚካሄደውን የ25 ዓመት የግፍ አበላ በስፖንሰር በማድረግ አሜሪካ እንደ ዲሞክራት መንግስት ስትረዳ ቆየችን እንድታቆም ነው። የኢትዮጵያን ኤምባሲ ምላሽም ሆነ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ደብዳቤውን ከተቀበለ በኋላ የሰጠውን ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። እንዳገኘን እናቀርባለን።